ሰሞኑን በአማራ ክልል የተደረገው የመፈንቅለ መንግስት ግንባር ቀደም አመራሮችን በሞት ቢነጥቀንም ኃይላችንንና አንድነታችን አጠናክረን የጓዶቻችን ህልም እውን እናደርጋለን ሲለ አዴፓ አመለከተም። የአማራ ዲሞክራሲያዊ ፓርቲ ባደረገው አስቸኳይ ስብሰባ ባወጣው መግለጫ እንዳመለከተው አዴፓ ታጋይ መሪዎቹን ቢያጣም ራሱን አጠናክሮ የህብረተሰቡን ፍላጎት ለማሟላት ከምን ጊዜውም በላይ ጠንክሮ ይሰራል ብለዋል። የመፈንቅለ መንግስቱ በክልሉ ርዕሰ መስተዳድር ህንፃ በአዴፓ ማዕከላዊ ኮሚቴ ጽህፈት ቤት በፖሊስ ኮሚሽን ህንፃና በብዙሀን መገናኛ ድርጅትና እንዲሁም በግለሰቦች ቤት ያነጣጠረ እንደነበር መግለጫው አመልክቷል። ድርጅቱን የጸጥታ ኃይሉና ህብረተሰቡ ያከሸፈው መሆኑን የጠቀሰው መግለጫው በዚህ ድርጅቱን ለማክሸፍ የተባበሩትን ሁሉ አመስግኗል። የድርጅቱ ፈጣሪዎች በቁጥጥር ስር እየዋሉ መሆኑን መግለጫው አመልክቷል። ድርጅቱ የአማራን ህዝብ ያዋረደ፣ አንገት ያስደፋና ክህደትን ያመለከተ መሆኑንም አመልክቷል። መግለጫው አክሎም ህዝቡ በሰላም እጦትና በህግ የበላይነት አለመከበር ችግር መውደቁንና ህብረተሰቡ በተከታታይ ይህን ድርጅት እንዲቆም በየመድረኩ ሲጠይቅ እንደነበር አስታውሷል። የህዝቡን ሰላምና ደህንነት ለማስጠበቅ አዴፓ ከሰራም መግለጫው ጠቁሟል። ወቅቱ አንድነትንና ትብብርን የሚጠይቅ በመሆኑ መላ የድርጅቱ አባላት፣ ህዝቡና አጋር ድርጅቶች ትብብራቸውን አጠናክረው እንዲቀጥሉ ጥሪ አቅርቡ። መንግስትንና ድርጅቱን አደጋ ላይ የሚጥሉ አልባልታዎችና ያልተጨበጡ መረጃዎች በየቦታውና በየጊዜው እየተነዙ በመሆኑ ህዝባችን ሁሉንም በሚዛኑ እያየ እንዲመዝን አዴፓ አሳስቧል። የፖለቲካ ድርጅቶች አመራሮችና አንዳንድ ኃይሎች አንድነትንና መቻቻልን ከሚያጠነክሩ ስራዎች ላይ እንዲያተኩሩ አሳስቦ ይሁን እንጂ ከዚህ በተቃራኒው የሚሰሩ የፖለቲካ ድርጅቶች እና ሌሎች አካላት ከድርጊታቸው እንዲቆጠቡ አስጠንቅቋል። በደረሰው አሳዛኝ ሁኔታ ከጎን ለተሰለፉ የክልል መንግስታት፣ ለመላ ህዝቡና ለኤርትራና ለሱዳን ተወካይ ጉረቤት አገራት ክብር አለን ብሏል አዴፓ። በሌላ በኩል ብርጋዴር ጀነራል አሳምነው ጽጌ ድርጅቱን ከፈጸሙ በኋላ በቴሌቪዥን እንዲተላለፍ ለአማራ ቴሌቪዥን ጠይቀው እንደነበር የድርጅቱ ዋና ስራ አስኪያጅ አቶ ሙሉቀን ሰጥዬ ለሚመሩት የቴሌቪዥን ጣቢያ ይፋ አድርገዋል። የጀነራል አሳምነው ስልክ ነበረ። ስልክ ተደወለልኝ። አዴፓ ላይ እርምጃ ወስደናል፣ ይህንንም ህብረተሰቡ እንዲያውቅ አስተላልፉ የሚል መልእክት ነበር። እሱም መልእክት አስተላልፉልኝ። ከዛ በኋላ ብዙ ጊዜ ስልኬን ሪከርድ እጠቀማለሁ። እሳቸውም ሲደውሉልኝ ስልኬ ይቀርጽ ነበር የሳቸውን ንግግር። ስለዚህ ቢሮ እርምጃ ወስደናል በአዴፓ አመራሮች ላይ ኦልሬዲ የህዝቡ ሰላማዊና የመኖር መብቱ ጥያቄ ውስጥ ለገባ የህዝብ ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄን በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦረዲ እርምጃ ተወስዷል። ይህ በእንዲህ እንዳለ የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው በመንግስት ቴሌቪዥን በሰጡት መግለጫ የጓዶቻቸው መስዋዕትነት መሆን በድርጅታቸው ውስጥ ከፍተኛ ጉዳት ቢያደርግ ትግሉ የቅብብሎሽ በመሆኑ ክፍተቱን በአጭር ጊዜ ውስጥ ለመሙላት ይሰራል ብለው በክልሉ የጸጥታና የደህንነት ችግር እንደነበር ጠቁመው ይህም በተቋሙ የመፈጸም አቅም እጥረት እንደነበር የታየበት ነው ብለዋል። አለም ነው መኮንን ለዲ ደብሊው ራዲዮ ባህር ዳር